ጤና ይስጥልኝ እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ አርብ ታህሳስ 4 2013 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል ዛሬ የአውሮፓውያኑ 2021 አዲስ ዓመት ገብቷል። እለቱን ለምታከብሩ ሁሉ መልካም አዲስ ዓመት እየተመኘን የምሽቱ ጥንቅሮቻችንን እናስተዋውቃችሁ። ቢቢሲ የዜና አውታር አፍሪካ በፈረንጆቹ 2020 ካጣቻቸው ተጽዕኖ ፈጣሪዎች መካከል እውቁ የአፋን ኦሮሞ ሙዚቃ አቀንቃኝ ሀጫሉ ሁንዴሳ አንዱ መሆኑን ገልጿል። በትላንትና እለት ዘጋቢያችን በሀጫሉ ሁንዴሳ ቤት ተገኝቶ ነበር። ስድስተኛ ወሩ ነው። የተወለደም ይገርመሃል የዛሬ 37 ዓመት ሆነ በሃያ ሁለት ነው የተወለደው፣ ሰኔ 22 አረፈ። በዚህ ዙሪያ ዘገባ ይኖረናል። ፈተና ለመፈተን ባለመቻሉ ሕይወቱ ያለፈውን ማየት የተሳናውን የአዲስ አበባ ዩኒቨርሲቲ ተማሪ ጉዳይ መንግስት አጣርቶ እንዲያሳውቅ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ጠየቀ። ለመፈተን አስር ደቂቃ አርፍዶ ስለገባ ሱፐርቫይዘሩ በመከልከሉ ምክንያት እራሱን እንዳጠፋ ብቻ ነው የደረሰን መረጃ በምሽቱ የምንቃኘው ይሆናል። ሌሎች ዘገባዎችንና የሙዚቃ ምርጫም ይዘናል። ፕሮግራሙን በመምራት ኤደን ገረመው፣ በዜናዎቹ ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን በኮቪድ-19 ምክንያት ከየቤታችን ሆነን ይህንን መሰናዶ እናቀርብላቸዋለን። እናንተም አብራችሁን እንድታመሹ እየጋበዝን አሁን ወደ ዜናዎቹ እናልፋለን። አመሰግናለሁ ኤደን። በአገር መከላከያ ሰራዊትና በፌዴራል ፖሊስ አባላት የተገደሉና የተማረኩ የህወሓት ባለሥልጣናት ስም ዝርዝር ዛሬ ይፋ ሁኗል። የማይካድረውን ጭፍጨፋ መርተዋል ሲል የኢትዮጵያ መንግሥት የጠረጠራቸው ኮሎኔል የማነ ገብረ ሚካኤልን ጨምሮ ቁጥራቸው በርከት ያሉ ወታደራዊ ባለሥልጣናት ሲገደሉ በቀደመው ጊዜ የትራንስፖርት ሚኒስትር ዴኤታ ሁነው ሲያገለግሉ የነበሩት ሙሉ ግብረ እግዚአብሔር እጅ ከሰጡት ውስጥ ይገኛሉ ተብሏል። ዛሬ በመንግሥት የዜና አውታሮች ላይ እንደተገለጸው እጅ ለመስጠት አሻፈረኝ ያሉት ኮሎኔል ዓለም ገብረመድን፣ ኮሎኔል ቢንያም ገብረመድን፣ ኮሎኔል አምባይ፣ ኮሎኔል ማሾ እርጋ፣ ስዩም፣ ኮሎኔል ሐዱዥ፣ ኮሎኔል አጽባሃ፣ ኮሎኔል ተስፋይ ገብረመድን፣ ኮሎኔል ዮሐንስ ከላዩ፣ ኮሎኔል ተክለ እግዚአብሔር፣ ሌተናል ኮሎኔል ብርሃኑ ቶላና ሌሎች በስም ያልተገለጹ አራት ኮሎኔሎችና ሁለት የዞን አመራሮች በተወሰደ እርምጃ መገደላቸው ተገልጸዋል። የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተደረገው ድርጊት በሰብአዊነት ላይ የተደረገ ወንጀል ነው ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ዛሬ ምርመራ ውጤቱን ይፋ ሲያደርግ አሰቃቂ ባለው ድርጊት የ123 ሰዎች ሕይወት ማለፉን ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለ ወንጀሎቹ አፈጻጸም ይህንን ብለዋል። በአብዛኛው በቡድን የተደራጁ ሰዎች ከቦታ ቦታ እየተንቀሳቀሱ ብዙ ሲቪል ሰዎችን ባሰቃቂ ሁኔታ መግደላቸው፣ የአካልና የስነ ልቦና ጉዳት ማድረሳቸው፣ ንብረት ማውደማቸውና ነዋሪዎችን ከየመኖሪያ ቦታቸው ማፈናቀላቸው በዚህም ቢያንስ በአርባ የተለያዩ ቦታዎች ተስፋፍቶ የተፈጸመ ጥቃት በመሆኑ እንዲሁም ጥቃቱ ያነጣጠረው በከፊል በብሔር በከፊል ደግሞ በሃይማኖታቸው ተለይተው የተመረጡ ሰዎችን ከየቤታቸው ለይቶ በማሳደድ እና በማጥቃት እነዚህን ጠቅላላ ባህርያት ደምረን ስንመለከታቸው በወንጀል ድርጊቱ ሲሳተፉ የነበሩት ሰዎች ተግባራቸው ስልታዊና የተቀናጀ ወይም የሰፊ ጥቃት አካል መሆኑን በማወቅ የተሳተፉበት እንደነበረ ያሳያል። በዩጋንዳ የፕሬዝዳንታዊ ምርጫ ተፎካካሪ ሆነው ቦቢ ዋይን በምርጫ ዘመቻ ላይ እንዳለ በዚህ ሳምንት ለእስር ተደርጓል። የቦቢ ዋይን የአሁን እስር ፕሬዚደንት ዮሪ ሙሴቬኒን ከስልጣን ለማውረድ የምርጫ ፉክክሩን ከጀመረ ለሶስተኛ ጊዜ መሆኑ ነው። ከቦቢ ዋይን እስር ቀደም ብሎ መንግሥት ደጋፊዎች ላይ ያደረሰውን የመብት ጥሰት ሲመዘግብ የነበረው የሰብአዊ መብት ጠበቃ በዋስትና ከእስር ተለቋል። ሀሳብ ስዩምን ከዓለም ዙሪያ አሰባስቦ ላቀረበልን አጫጭር ዜናዎች እናመሰግናለን። የጋቢና ቤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞኔ። አሁን ለምሽቱ ወደ አሰናዳንላችሁ ዘገባዎች እንሻገራለን። ፈተና ለመፈተን ባለመቻሉ ህይወቱ ያለፈውን ማየት የተሳነውን የአዲስ አበባ ዩኒቨርሲቲ ተማሪ ጉዳይ መንግስት አጣርቶ እንዲያሳውቅ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ጠየቀ። የአዲስ አበባ ዩኒቨርሲቲ በክስተቱ ማዘኑን የገለጸ ሲሆን የአዲስ አበባ ፖሊስ ኮሚሽንም ጉዳዩ በህግ እየተጣራ መሆኑን አስታውቋል። ዘጋቢያችን ሙክታር ጀማል በዚህ ዙሪያ ተጨማሪ ያለው በተፈጥሮ ዓይነ ስውር የሆነና በድላ ዩኒቨርሲቲ የህግ ትምህርቱን አጠናቆ ለህግ ተማሪዎች የመጨረሻ መውጫ ፈተና የሚባለውን ፈተና ለመውሰድ ወደ አዲስ አበባ ዩኒቨርሲቲ ቅጥር ግቢ ያመራው ተማሪ አብርሃም ዱሬሳ የመውጫ ፈተናውን በጀመረ የመጨረሻው ዕለት ያጋጠመው ክስተት ለህይወቱ እልፈት ምክንያት መሆኑን የተገለጸው ተማሪ አብርሃም ለአስር ደቂቃ አረፈደ የተባለው የመፈተኛ ክፍል በፈተና ተቆጣጣሪው መግባት እንደማይችል ሲነገርበት ህይወቱን ለአደጋ እንደ ጣልም ነው የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን የሚናገረው የፌዴሬሽኑ ፕሬዚዳንት ወይዘሮ ምህረት ንጉሴ ለቪኦኤ የተከታዩን አስረድተዋል ትምህርት ቤት ዩኒቨርሲቲ ውስጥ ገብቶ ፈተና ለመፈተን አስር ደቂቃ አርፍዶ ስለገባ ሱፐርቫይዘሩ በመከልከሉ ምክንያት ራሱን እንዳጠፋ ብቻ ነው የደረሰን መረጃ ዝርዝር ሁኔታዎች ገና እስካሁን አልደረሰንም ዩኒቨርሲቲውን እየጠበቅን ነው። በተጨማሪ ደግሞ የልጁ አሟሟት ላይ የከተማችን የፖሊስ አካል ወይም የደህንነት አካል እየተከታተለው ይሄ ክስተት ሲከሰት ማን ነበር ኃላፊነት የወሰደው ለምን ተከሰተ የሚለው ምላሽ ሲገኝ ያ አካል ተጠያቂ እንዲሆን ይሄ ማሳያ መሆኑን ሲስተም እንዲዘረጋ ለዚህ ምላሽ መስጠት የሚችል ፎካል ቦታ እንዲኖር የማድረጉን ስራ እንቀጥልበታለን ማለት ነው። ተማሪ አብርሃም ያረፈደበት ምክንያት የመለያ ቁጥሩን እቤቱ ረስቶ 6 ኪሎ ግቢ ከደረሰ በኋላ በማስታወሱ ወደ ሽሮ ሜዳ ደርሶ ሲመለስ ሰዓት እንደሄደበት ከፈተና ክፍሉ እንደተከለከለ በአካባቢው ሲያለቅስ እንደነበረና ከዛ ወደ ቤት ገብቶ ጋዝ በማርከፍከፍ ራሱን ማቃጠሉንና ሕክምና ቢደረግለትም መዳን ባለመቻሉ መሞቱን መረጃ ማግኘቱን የሚገልጸው የአካል ጉዳተኞች ፌዴሬሽን በጉዳዩ ላይ አዲስ አበባ ዩኒቨርሲቲ ምላሽ እንዲሰጥ ጠይቀናል ብለዋል። አዲስ አበባ ዩኒቨርሲቲ በበኩሉ በክስተቱ ማዘኑን ገልጾ ፈተናው በቅጥር ግቢው ቁጥጥር ስር አለመሆኑንና የሶስተኛ ወገን መሆኑንም ነው የሚያስረዳው። የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ኮሚኒኬሽን ልዩ አማካሪ የሆኑት ኢንጂነር ውባየው ማሞ ተከታዩን ለቪኦኤ ገልጸዋል። መጀመሪያ በጣም ምነው ምናምን በጣም ነው እና በጣም ነው በጣም በእርግጥ ያም ሀዘን እንዳለ ሆኖ ግን፣ ምንድነው ያለው ነገር ልጁ አዲስ አበባ ዩኒቨርሲቲ ተማሪ አልነበረም። አዲስ አበባ ዩኒቨርሲቲ ተማሪ አይደለም። አንደኛ ነገር፣ ሁለተኛ ነገር ደግሞ ፈተናውን አዲስ አበባ ዩኒቨርሲቲ አይደል ነው የሚሰጠው። ምንድነው የተፈጠረው ነገር እኛም እንደት እናንተ እንደሰማችሁት የሰማነው ነው። ምክንያቱም ፈተናውን የሚሰጠው ሌላ አካል ነው። አዲስ አበባ ዩኒቨርሲቲ ለፈተና ቦታ ነው አቬለብል ያደረገው። ፈታኞቹም ሁሉም ነገሮች ከሌላ የመጡ ናቸው እና ያ ነገር በመሆኑ ግን አብነ ረት በጣም ሰማ የሚረጣ ያዘን ነው። ጥልቃዘናችን ሰምቶናል። ያን ነው የምንገልጸው። ፈተናውን ሲሰጥ የነበረው መድረኩን ያስተባበር የነበረው ማን እንደሆነ ማወቅ ትችላላችሁ። ምንም ችግር የለውም። ሚሱቃ ሞሴ ነው። ከፍተኛ በሀይር ልጆች ሁሌም እንደዛ ነው የሚሰጠው። በእኛ ነው የሚሰጠው። ኢንጂነር ጉባኤው ለቪኦኤ እንዳስረዱት የተማሪዎች መውጫ ፈተናውን ሲሰጥ የነበረው የሳይንስና ከፍተኛ ትምህርት ሚኒስቴር ነው። ስለ ጉዳዩ የጠየቅናቸው የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ የሚያውቁት ነገር አለመኖሩም ገልጸዋል። ጉዳዩን በህግ እየተከታተለ ያለው የአዲስ አበባ ፖሊስ ኮሚሽን በበኩሉ በኮሚዩኒኬሽን ኃላፊው ኮማንደር ፓሲካ ፋንታ በኩል ተከታዩን ለአሜሪካ ድምፅ ገልጿል። እያጣራን ነው ያለ ነው። እሱን እንዲመስ ያደረገው ያነሳሳው፣ የተፋፋው እና ሁኔታውን ያነሻቸው ሰው በህግ የሚጠበት አሰራር ስላለ ምናልባት በዛ የህግ መሪህ ውስጥ የሚገባ ከሆነ በኋላ ተጠርቶ ያንን ጥፋት የፈጽመው ወይም ያነሳሳው ወይም የገፋፋው ሰው በህግ የሚጠየቅ ነው የሚሆነው። በእርግጥ በሰብአዊነት ደረጃ ልደረግ የሚገባው አልነበረም። አንደኛ ልጁ አይነ ስውር ነው። ከዛ ላይ የአረፕደ የተባለው አስር ደቂቃ ነው። እንደዚህ እንደሰው ካየኸው ምንም ምንም አይገባም በተለየ መልኩ ነው እሱ የሚፈተነው። እንደሌሎቹ ወረቀት ሰጥቶት አይደለም የሚፈተነው፣ እና እንደ ሰብአዊነት ማስገባት ነበረበት። ምንም ሌላ እንትሉ ውስጥ የሚገባ አይደለም። ግን ያለማድረጉ የራሱ አስተማሪው ሁኔታ ነው የሚወስነው። እሱም እንግዲህ በራሱ ጊዜ ህዱን አሰራሩን ነው ያከበርኩት ይችላል። እኔ ያው ግን በአጠቃላይ ሁኔታውን አጣርተን በመልቱ ምክንያት የሆነው ነገር ወደፊት ያ በአዲስ አበባ ዩኒቨርሲቲ ግቢ የህግ ትምህርት ቤት የመልቀቂያ ፈተና ሲወስድ እንደነበር የተገለጸው ተማሪ አብርሃም ዱሬሳ ፈተናዎቹን ባለፈው ሳምንት ዕለተ ማክሰኞ፣ ረቡና ሐሙስ በአግባቡ ወስዶ እንደነበረና ይህም ያጋጠመው አርብ ታኅሳስ 16 2013 መሆኑ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። ከጋቢና ቪ ጋር ናችሁ ያላችሁት። ቢቢሲ የዜና አውታር አፍሪካ በፈረንጆቹ ሀያ ሀያ ካጣቻቸው ተጽዕኖ ፈጣሪዎች መካከል እውቁ የአፋን ኦሮሞ ሙዚቃ አቀንቃኝ ሀጫሉ ሁንዴሳ አንዱ መሆኑን ገልጿል። ናኮር መልካ በትላንትና እለት በአምቦ ከተማ በድምፃዊው ቤተሰቦች ቤት በተገኘበት ወቅት ሕይወቱ ያለፈበት ስድስተኛ ወር እየተዘከረ ነበር። ናኮር መልካ ተጨማሪውን ልኳል። ዓለም አቀፉ የዜና አውታር ቢቢሲ ሰሞኑን የፈረንጆቹ 2020 ዓ.ም ወደ መገባደዱ መቃረቡን አስመልክቶ በ2020 አብይ ጉዳዮች ከነበሩ መካከል ሲያውሳ በዚሁ ዓመት ሕይወታቸው ያለፈውንና የአፍሪካ ተጽዕኖ ፈጣሪ ከነበሩ ሰዎች መካከል በ2012 ዓ ም ባለፈው ዓመት ሰኔ 22 በሰው እጅ የተገደለውን እውቁን የአፋን ኦሮሞ ሙዚቃ ቀንቃኝ ድምፃዊ አጫል ሁንዴሳን ከግንባር ቀደሞቹ መካከል አስፍሮታል። የአጫሉ ታናሽ ወንድም ሲሳይ ሁንዴሳ ይህ የፈጠረበትን ስሜት እንዲህ ይናገራል። ሀገሩ ላይ ምን ያህል ተከብረዋል እሱ ሌላ ጥያቄ ነው። ቢቢሲዎችን ለማመስገን ወዳለሁ በመቀበል በመቀጠል ምን ተሰማ ከሆነ ሊጠበቅ ነገር ነው ሱማን እንደሆነ ከኛ የተሻሉ ዓለም አቀፍ ሚዲያዎች ያውቃሉ። እንደ እኛ እንደምናስበው አይደለም። ይሄንን ማድረጋቸው ይመጥነዋል። ስለ እውነት ኖሮ ስለ እውነት ያለፈ ሰው ነው እሱ። እንዲህ እንዲደረግ ያደረገም አካል ያደረገውም አካል በቁሙ የሞተ ነው፣ በድር ጭንቅላት ተሸክሞ የሚዞር አካል። የድምፃዊው እናት ወይዘሮ ጉደቱ ሆራ ጉዶ ስለዘገባው መረጃ የለኝም ቢሉም የቀኖቹ ግጥምጥሞች እና የልጃቸውን ልደትና እልፈት አንስተው እንዲህ ብለዋል። ስድስተኛ ወሩ ነው የተወለደም ይገርመሃል የዛሬ ሰላሳ ሰባት አመት ነው። በሀያ ሁለት ነው የተወለደው፣ ሰኔ ሀያ ሁለት አረፈ። ስድስተኛ ወሩ ደግሞ ያው የተወለደበት ታህሳስ ሀያ ሁለት ስሙ መነሻ ሆነ። በሙት ተጠራ። እኔ ይሄ አዲስ አበባ እሱ ወደቀበት ተብሎ ሁላችንም ቆመን፣ እነሱም በአርባውም በሰላሳውም አክብረዋል። እዛ ቦታ ሰው ነግሮኛል፣ እዛ ያሉ ሰዎች ነግሮኛል። በደንብ ነው ያከበሩት። እህል ሁሉ አዘጋጅቶ እዛ እህል ውሃ አዘጋጅቶ በደንብ አክብረው አላሉ። እኔ ያንን የሱ አውልት ተብሎ ስሙ እንዲጠራ ነው ስሙ እንዳይጠፋ ነው። እሱ ጠፍቷል። ስሙ እንዳይጠፋ ቢያደርጉልኝ ደስ ይለኛል። አምቦ ከተማ ላይ ያው ዩኒቨርሲቲ አለ እንደዛ ብታይ ይደስለኛል። መቼውም እሱ አይታይም ስሙና አውልቱ እዛ ብታይ ይደስ ይለኛል። እግዚአብሔር ፊት ሆን እግዚአብሔር ይስራ እንጂ ይፈጽም እንጂ እኔ ምንም ከፊቴም አልጠፋ ብሎኝ ከወዴ አልጠፋ ብሎኝ፣ ይኸው እየናጠኝ ነው። ምንም እኔ ለውጥ አለ ብዬ አላስብም፣ ለውጥም ይኖራል ብዬም አላስብም። እሱ ጋ ድረስ። የድምፃዊ አጫሉ አባት አቶ ሁንዴ ሳቦንሳ በዚህ ዙሪያ እንዲህ ይላሉ። ከሰኔ ሀያ ሁለት ቀን ጀምሮ ስቆጠር ዛሬ ስድስት ወሩ ነው። የተደረገ ነገር የለም። ሀዘኑ ሀዘን ነው። ያም ሆኖ ምናልባት እኛ ልጃችን ወልዷል፣ ከብዷል እኛ በእርግጥ እኔም ሆነ እናቱ የምንቆጨው እስከ ሞታችን ድረስ፣ እኛ ወደ እሱ እንሄዳለን እንጂ እሱ ወደኛ አይመጣም። እስከዛ ቀን ድረስ እንቆጫለን። ምንም እንደስ የምል ነገር የለም። ሆኖም በእርግጥ ፍትህ ብኖር ኖረው እስካሁን መቆየት አልነበረባቸውም። ስድስት ወር ሙሉ ተኝቶ መቀለብ የለባቸውም። ለሕግ ቀርቦ ሕጉ አጣርቶ ወደ አሁኑ ፍትህ መስጠት ነበረበት። እስካሁን ግን ተቀምጠዋል። ለወገን ብሎ ነው የሞተው። ሌላ ምንም ያደረገው የበደለው ነገር የለም። ለወገን ስለምታገል ለወገን ስለምናገር በዛ አድመው ነው በአድማ ነው ገደሉት። እንግዲህ የምንለው ህግ የለም እንዳይባል ህግ አለ። ሰው ይታሰራል ይፈታል። አንዳንድ ሰውን የሚቆጩ ሰውን የሚያንገበግቡ ነገሮች አሉ። አንድ ሰው ሰውን አጥፍቶ ዝም ብሎ ተኝቶ መቀለብ የለበትም። ወደ ተጣርቶ ፍትህ ማግኘት ነበረበት። ይህ አልተደረገም። የህግ ሂደቱን በተመለከተ አራት ሰዎች ተቀስሰው ፍርድ ቤት እየቀረቡ እንደሆነ ከዚህ በፊት ሰምተናል እና ምን ይመስላል? እየተሳተፋችሁ ነው? ሄዳችሁ እያያችሁ ነው? አዎ እንግዲህ እንዴት መሰለ እዚህ ላይ እኔ ህጌ ማላቅም ወንድም አለው ታላቅ ወንድሙ እሱ እየተከታተለ ነው። እናቱም አንድ ጊዜ ሄዳለች ባለፈው ቀጠሮ ሄዳ ነበረ። ሁለተኛ ደግም ያለ ድንብ እሷን በዚህ ቀረች። ድምፃዊ ያጫሉ ሁንዴሳ ብዙ ማስታወሻዎች እንደሚሰሩ ቃል ተገብተው ነበር። በአዲስ አበባም ላይ እንዲሁም በተለያዩ ቦታዎች የሚሰሩ ስራዎች እንዳሉ ተነግሮ ነበር። ምን ይመስላል ሂደቱ? ምን ላይ ደረሰ? እኔ የሰማሁት አንድ ጊዜ ይሄ ሀውልት ይሰራለታል ብሎ እዚህ ያኔ አይቻለሁ። ቦታውን ወስዶ አሳይተውናል። ቦታው በጣም በጣም ደስ የሚል ቦታ ላይ ነው። እንደም ስወራ በወርቅ እንትን ነው ምሰራው ተብሎ ነበረ። ከህዝቡ የተወጣ ገንዘብ አለ። ህዝቡ ይሄ ገበሬ ሁሉ ገንዘብ እንዳዋጣ ሰምቻለሁ። ለወደፊት ምን እንደሚሆን ሁኔታውን እንጠብቃለሁ እንጂ ሌላ ምንም ያደርገው ነገር የለም። በቃ ይሄ ይበቃኛል። መጨረሻ ላይ ማስተላለፍ የሚፈልጉት መልእክት፣ ማስተላለፍ ንፈልገው፣ ማንም ሰው ማንም ኢትዮጵያ የሆነ ዜጋ ሰውን ማመን የለበትም ሰውን መውደድ እንጂ ማመን የለበትም። ኢትዮጵያዊ ዜጋ ለሆነ በተለይ ለወጣቱ ማንንም ሰው ወጣት የሆነ ሰው ማንንም ሰው መውደድ እንጂ ማመን እንደሌለበትም፣ በቃ ድምፃዊ አጫሉ እንዴሳ ሰኔ 22 2012 ዓ.ም ባለፈው ዓመት በአዲስ አበባ ገላን ኮንዶሚኒየም አካባቢ በሰውጅ የተገደለ ሲሆን በግድያው የተጠረጠሩ ግለሰቦች ተይዘው የፍርድ ሂደታቸውን እየተከታተሉ እንደሚገኙ ይታወቃል። ለአሜሪካ ድምፅ ናኮር መልካ። Nakoran Lizekabo and Nam Ahundamu with Africa. Say but Ugandans living in deficiency. The leaders <laughs> want life presidency. We must abandon that silly tendency. Uganda rich but Ugandans poor. Because the leaders them drunk on power. They run nation like family affair. The citizens are baba, they don't care. United forces of change. They all of us come together as one. Of Opposition come together as one, please. All of us must come together as one. በዩጋንዳ የፕሬዝዳንታዊ ምርጫ ተፎካካሪ የሆነው ቦቢ ዋይን በምርጫ ዘመቻ ላይ እንዳለ በዚህ ሳምንት ለእስር ተዳርጓል። የዋይን ያሁኑ እስር ፕሬዝዳንት ዩዌሪ ሙሴቬንን ከስልጣን ለማውረድ የምርጫ ፍክክሩ ከተጀመረ ለሶስተኛ ጊዜ መሆኑ ነው። ከቦቢ ዋይን እስር ቀደም ብሎ መንግስት በዋይን ደጋፊዎች ላይ ያደረሰውን የመብት ጥሰት ሲመዘግብ የነበረው የሰብአዊ መብት ጠበቃ በዋስትና ከእስር ተለቋል። የአሜሪካ ድምጿ ሀሊማ አቶማኒ ከካምፓላ ያደረሰችን ዘገባ ስምሽቆ ለመቆየ ታቀርበዋለች። ከሙዚቃ ቀንቃኝነት ወደ ፖለቲካው የተቀላቀለው ቦቢ ዋይን ካላንጋላ በተሰኘው የዩጋንዳ ከተማ ውስጥ የምርጫ ዘመቻ እያደረገ ባለበት ወቅት ነው ፖሊስ በቁጥጥር ስር ዋለው። የዋይን ብሔራዊ አንድነት መድረክ ፓርቲ ቃል አቀባይ ጁዌል ሴኒዮኚ ስለ ሁኔታው ሲገልጹ እንዲህ ይላሉ። ካላንጋላ ምርጫ ዘመቻ እንዳይካሄድባቸው ከተከለከሉ ከተሞች አንዱ ባለመሆኑ ወደዛ ሄዷል። ግን በሚያስደነግጥ ሁኔታ እዛ ከደረሰ በኋላ ወታደሮች ከበውት እሱንና ዘጠና የሚሆኑ ጠቅላላ የቡድኑን አባላት አስረው ወደ ተለያየ ቦታ ወሰዷቸው። እሱ በሄሊኮፕተር ነው የተወሰደው። ግን የት እንደሆነ አላወቅንም። ሴኒኞ ጨምረው የሙሴቬኒ መንግሥት እያደረገ ያለው የብሔራዊ አንድነት መድረክ ፓርቲውን ማስፈራራት ነው ይላሉ። ይሄ ሁሉ መንግሥት የሚያካሂደው ህገወጥ ተግባር እኛን ለማስፈራራትና ከዓላማችን ለማሰናከል ነው። እኛ ግን ከበፊቱ የበለጠ ቁርጠን ተነስተናል። የበለጠ ጫና እናሳድራለን፣ ወደፊትም እንሄዳለን። ሙሴቬኒ ከስልጣን መውረድ አለበት። የዩጋንዳ ፖሊስ ባወጣው መግለጫ የብሔራዊ አንድነት መድረክ ፓርቲ ስለ ቦቢ ዋይን መታሰር የሰጠውን መረጃ ውሸት ነው ሲል ህብረተሰቡ እንዳያዳምጥ ጠይቋል። ፖሊስ ዋይን የታሰረው የኮሮና ቫይረስ ወረርሽኝ ስጋት ባለበት ወቅት የምርጫ ኮሚሽኑና የጤና ሚኒስቴር ያወጧቸውን መመሪያዎች ቸል በማለት በተደጋጋሚ ትላልቅ ሰልፎችን በማካሄዱ ነው ብሏል። ዋይን መኖሪያው ወደ ሆነው ካምፓላ መወሰዱንም ገልጿል። ፖሊስ ጨምሮ የዋይን ምርጫ ዘመቻ ቡድን አባላት አብረው የታሰሩት በካሜራ በተቀረጸ ማስረጃ የፖሊስ መኪና ጎማ ሲያተነፍሱ፣ አመፅ ሲያስነሱ፣ የፖሊስን ስራ ሲያውኩና ለኮሮና ቫይረስ የወጡትን የጤናና የደህንነት መመሪያዎች ሲጥሱ በመገኘታቸው ነው ብሏል። ከዋይን እስር ቀደም ብሎ የሰብአዊ መብት ጠበቃው ኒኮላስ ኦፒዮ ከዘጠኝ ቀናት እስር በኋላ በዋስ ተለቋል። ባለስልጣናት ኦፒዮን የከሰሱት በህገ ወጥ የገንዘብ ዝውውር ሲሆን፣ ተቺዎች ግን ኦፒዮ ታሰረው የተቃዋሚ ደጋፊ በመሆኑ ነው ይላሉ። ኦፒዮ ዋስትና የተፈቀደበትን የፍርድ ቤት ሂደት የተከታተለው ካታሊያ ከተሰኘው የመንግስት እስር ቤት ውስጥ ሆኖ በቪዲዮ አማካኝነት ነው። አቃቢ ሕጉ ኦፒዮ የተከሰሰበት ጉዳይ አስራ አምስት ዓመታት የሚያስፈርድ ጠንካራ ክስ መሆኑን በመግለጽ ፍርድ ቤቱ ዋስትና እንዳይሰጠው ጠይቆ ነበር። ነገር ግን ዳኛው ጄን ካጁጋ ጥያቄውን አልተቀበሉትም። ዋስትናውን ከመከልከል ይልቅ ወደ መፍቀዱ አዘነብላለሁ። ዋስትናውን በመፍቀድ ፍትህ እንዲገኝ ማድረግ የፍርድ ቤቱ ውሳኔ ነው የሚሆነው ቻፕተር ፎር የተሰኘው የሰብአዊ መብት ድርጅት እንዳስታወቀው ኦፒዮ የታሰረው ባለፈው ወር በተካሄደው የሁለት ቀን ተቃውሞ ሰልፍ ላይ በተፈጸሙ ግድያዎችና እስሮች ዙሪያ መረጃ እያሰባሰበ ባለበት ወቅት ነው። በህዳር ወር አጋማሽ ላይ የዋይንን እስር ተከትሎ በተቃዋሚ ደጋፊዎችና በጸጥታ አስከባሪ አባላት መካከል በተነሳ ግጭት ሀምሳ ስድስት ሰዎች መገደላቸው ይታወሳል። ተቺዎችም የዩጋንዳ መንግስት በተለይ በምርጫው ዙሪያ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችንና አመራሮችን ኢላማ አርጎ እያጠቃ እንደሆነ ይናገራሉ። በዩጋንዳ የፕሬዝዳንታዊ ምርጫ እንደ አውሮፓውያን አቆጣጠር በያዝነው አመት በጥር 14 ይካሄዳል። በሀሊማ ኢቱሊማ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። Joseph Sartre, a boat Lord of mercy How come you can't see the Lord of mercy My people complaining night and day They wonder why they continue to live this way But I know that things can change someday Where the best? Where the best? Where the best? Where the best? Where the best? They the best? Where the best? Where the best? Things can change someday if you really want them to change anyway. Uganda pitch back, Uganda's score. call the leaders them drunk on power. They want H on a family, a player, the citizen, a party. United forces of change, the only way to get a liberation. United forces of change, people come together as one. Whether you are Eastern, whether from Eastern, whether you are. Whether from central whether you are eastern whether you are northern or you are western whether you are islam whether you are christian whether you are culture or you are rasta blessed love oh. the end of the party and the morning to say አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬው ምሽት ዝግጅታችንን እዚህ ላይ ይፈጽመናል አስተያየቶቻችሁን በፌስቡክ ገጻችን ቪያ መሐሪክ ላይ ለጋቢና ቪዮኤ እያላችሁ አድርሱን አብረናችሁ ያመሸነው ኤደን ገረመው በመስተንግዶ ሰለሞን አባተ በፕሮግራሙ አርቶት ኤልያስ አስማረ በቅንብሩ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነው በነገው ምሽት በመዝናኛ መርሃ ግብር እስከምንገናኝ ድረስ ደናደሩ New year, shout it out loud, sing with the crowd, celebrate cause good things are coming, new opportunities are out.